ማህደረ ዜና አሸባሪዎች ሲናን እንደገና አጠቁ። ሕፃን ከአዋቂም ሴት ከወንድ ሳይለዩ 300 ግብጾችን ገደሉ። የጾም ጸሎት ፈጣሪን መማለጃውን ጦሃራውን ስፍራ በደም አበላ አጨቀዩት፣ በአስከሬን አጎደፉት። ፕሬዚደንት አብዱልፈታህ አልሲሲም ከፖለቲከኝነታቸው ይልቅ እንደ ጄኔራልነታቸው ፎከሩ። ጦራቸው አስከሬን ቀብሮ አስከሬን የሚቆጥረውን ያን ምድር በጀት፣ ሄሊኮፕተር፣ ቦምብ፣ ሚሳይል እንደገና ያጋየው ገባ። እንደ አብዛኛው የአይሁድ አረብ ሀገር ሁሉም ሲና ድሮ እንደ ጥንቱ ነበረ። ዘንድሮም እንደ ድሮው የመገዳደል መበቃቀሉን ውደት ላፍታ እንቃኛለን። አብራችሁን ቆዩ። አጠገቡ ከተደረደሩት አስከሬኖች ሁሉም አጭሩ ወይም ትንሹ ነው። በነጩ ከፈል ላይ ሱሌይማን አብደላህ የሚል ተጽፎበታል። ሱሌይማን እንደ ሙስሊሞቹ ወግ በሙስሊሞች ቅዱስ ቀን አባቱን ተከትሎም መስጊድ ሄደ፣ ፈጣሪ ሊማጸን በዚያው ቀረ። እንደ ሱሌማን አስበው፣ እንደ ሱሌማን አድርገው፣ እንደሱ በሰገዱበት መስጊድ አስከሬናቸው ከተለቀመው ውስጥ 26ቱም ክፉ ደጉን በቅጡ ያለዩ የሱሌማን እኩያም ታዳጊ ወጣቶች ነበሩ። ሲና እንደ ብዙ የአካባቢው ግዛት ሁሉ ፈርዖኖች፣ አሲሪያዎች፣ ፋርሶች፣ ሮሞች፣ ቤዛንቲኖች፣ አዩቢዶች፣ መምሉኮች፣ ኦስማንያዎች፣ ብሪታንያዎች፣ አረቦች፣ እስራኤሎች በየዘመናቸው ቀዳሚያቸውን ገድለው፣ ገዝተው፣ ገንብተው፣ ተገድለው ተገዝተውባታል። የጎሳም የፖለቲካም የግዛት ይባል የሃይማኖት ጦርነት ግጭት ግድያና ጥፋትን ኖራበታለች። በግብፅ የቅርብ ጊዜ ታሪክ በአንድ ቀን አንድ ስፍራ ያልታጠቁ የዋህ ምዕመናን መስጊድ ውስጥ ሲያልቁባት ግን የአርቡ የመጀመሪያው ነው። የግብፁ የማስታወቂያ አገልግሎት ኃላፊ ሪአድ ረሽዋን እንደሚሉት ደግሞ የአርቡ ጥቃት በዘመናዊው የግብፅ የሁለት መቶ ዓመት ታሪክ ውስጥ አቻ የለውም። هذه الواقعة الأولى في تاريخ مصر الحديث الذي بدأ... محمد علي باشا كهولة متو عمت بفيت بجمروت بجبس زمناي تاريخ مسجد لا يانت أترى ينمسل تكات سيدرس يمجمعون أن يتم الهجوم على مسجد تاريخ ويتو حاجر أدريس تاريخ تأمرج ست وانت لجواكي ساي <applause> لي صوص مست يوهان ببوم بنات ايت يالكوبات ከአንድ መቶ በላይ አካላቸውን ያጡበት አሳዛኝ ታሪክ፣ አሳሳቢ እውነት። በጣም አሳሳቢው የአልረውዳ መስጊድን ወደ ደም ኩሬነት ወይም ወደ አስከሬን ምድርነት የቀየሩት ወገኖች ማንነት፣ አላማ፣ ፍላጎታቸውም እስካሁን በውል አለመታወቁ ነው። የግብፅ ፕሬዚደንት አብዱልፈታህ አልሲሲ ግን ተክፊር ከሃዲ ወይም እምነት የለሽ ያሏቸውን ወገኖች ጦራቸው እንደሚያጠፋቸው ዝተዋል። ዝተዋል ጦሩና ፖሊስ በሙሉ ኃይላቸው እርምጃ ወስደው በአካባቢው በአጭር ጊዜ ውስጥ ጸጥታና መረጋጋት ያሰፍናሉ። እንበቀላለን። ይህን ጥቃት እነዚህን ጽንፈኞች፣ አሸባሪዎች እኒህን ተክፊሮች በምሕረት የለሽ ጥንካሬያችን እንበቀል። አል ርሃቢን ተክፍሪን ጥቃቱን ያደረሱት ወገኖች የአልሲሲ መንግስትን የሚቃወሙ የአካባቢው ጎሳ ታጣቂዎች ናቸው የሚሉ አሉ። የሱፊ ሐራጥቃን የሚጠሉ ኃይላት ናቸው ባዮችም ብዙ ናቸው። ጥቃቱ ሲፈጸም መስጊዱ አካባቢ ነበርን የሚሉ ሰዎች ደግሞ አጥቂዎቹም ራሱን የኢራቅና የሶሪያ እስላማዊ መንግስት አይሲስ በእንግሊዝኛ ምሕፃሩ ብሎ የሚጠራውን ቡድን አርማ ሲያውለበልቡ አይተናል ይላሉ። ፕሬዚደንት አልሲሲም ሆኑ ሌሎቹም የአጥቂዎቹን ማንነት ዓላማና ፍላጎት ባያውቁም አልሲሲ እንደዛቱት ጦራቸውን ለብቀላ ወዲያው ዘመቱ። ጦሩም የአሸባሪዎች ይዞታ ያለውን አካባቢ የጦር ማከማቻና መጋዘን በዘመናዊ ተዋጊ ጀቶችና ሄሊኮፕተሮች ማውደሙን አስታወቀ። ማንነቱ የማይታወቅ ጠላት ይዞታ በሰዓታት ልዩነት ታውቆ የበቀል ጥቃት ኢላማ መሆኑ በእርግጥ ግራ ነው። በነቲንግሃም ብሪታንያ ዩኒቨርሲቲ የጸጥታና የአሸባሪነት ጉዳይ አጥኚ ፕሮፌሰር አፍዛል አሽረፍ ለአልጀዚራ ቴሌቪዥን ጣቢያ እንደነገሩት ደግሞ የግብፅ ጦር አወደመው የተባለው የአሸባሪዎች መሳሪያና ይዞታ የሚታወቅ ከነበረ አሸባሪዎቹም በጠራራ ፀሐይ ያን ሁሉ ሰው ከመፍጀታቸው በፊት ጦሩ እርምጃ ያልወሰደበት ምክንያት በእርግጥ አነጋጋሪ ነው። አጠቃላይ ስልትና ውጤቱም አሳሳቢ። ከሚያሳስቡኝ ነገሮች አንዱ የግብፅ ጦር ባለፉት ሰዓታት የጦር መሳሪያ ማከማቻና ሌሎች ይዞታዎችን አውድም ያለሁ ማለቱ ነው። መንግስት ስለ እነዚህ ይዞታዎች የሚያውቅ ከነበረ አሸባሪዎቹ ጥቃት እስከሚያደርሱ ድረስ መጠበቅ አልነበረበትም። እርምጃው የዛቻና መግለጫ መሸፈኛ መሆን የለበትም። የግብፅ ጦርና መንግስት ከሚፈለገው በላይ እርምጃ ላለመውሰድ መጠንቀቅ አለባቸው። እርምጃው ተመጣጣኝ መሆንም ይገባዋል። ይህም ቢሆን ከብቀላ ይልቅ ፍትሕ መሆን አለበት። እርግጥ ነው ዩናይትድ ስቴትስ በአሸባሪዎች ከተጠቃችበት ከመስከረም 1994 ወዲህ መንግስታት አሸባሪ በሚሏቸው ኃይላት ላይ የሚወስዱት እርምጃ ሁሉም የጦር ኃይል እንጂ የዲፕሎማሲ አይደለም፣ ብቀላ እንጂ ፍትህ አይደለም። አሸባሪ የሚሏቸው ቡድናት ወይም ስብስቦች ማንነትም እንዲሁም ግራ አጋቢ ነው። የግብፅ መንግስትም ከድፍን ዓለም የተለየ ሊሆን አይችልም። ከአፍጋኒስታን እስከ ኢራቅ፣ ከሶማሊያ እስከ ሊቢያ፣ ከናይጄሪያ እስከ ሶሪያ መንግስታት የወሰዱና የሚወስዱት የብቀላ እርምጃ አሸባሪዎች ስም አቋማቸውን እየቀያየሩ በመላው ዓለም እንዲሰራጩ በየስፍራው እንዲገድሉ እንዲገደሉም ከማድረግ ባለፍ በእርግጥ እስካሁን የተከረው ነገር አለመኖሩ ነው እንቆቅልሹ። የሩሲያው ፕሬዚደንት ቭላዲሚር ፑቲን ባለፈው ሳምንት የሶሪያውን አቻቸውን በሽር አልአሰድን ሲያነጋግሩ እንዳሉት የሁለቱ ሀገራት ጦር ሶሪያ ውስጥ በመሸጉ አሸባሪዎች ላይ የከፈተውን ጦርነት በቅርቡም በድል ያጠናቅቃል። ይሁን እንጂ ፑቲን እንዳሉት ለአሸባሪነት መፈጠር ምክንያት የሚሆኑ ችግሮች በመላው ዓለም ስላሉ አሸባሪዎች ዳግም መፈልፈላቸው የማይቀር ነው። እድሜ ለሩሲያ ጦር ትግል ሶሪያ እንደ መንግሥት ከመጥፋት ድናለች። የሶሪያን ሁኔታ ለማረጋጋት ብዙ ነገር ተሰርቷል። ከአሸባሪዎች ጋር የሚደረገው ውጊያ በቅርቡ አራት ነጥብ ላይ እንደሚደርስ ተስፋ አለኝ። በዓለም በመካከለኛው ምሥራቅና ሶሪያም ውስጥ አሸባሪዎች የሚፈለፈሉባቸው ብዙ ችግሮች ስላሉ አዳዲስ አሸባሪዎች ብቅ ማለታቸው አይቀርም። ዋናው ምግባራችን ግን ከፍጻሜው ላይ ደርሷል። የግብፁ ፕሬዚደንትም አሸባሪዎች ሀገራቸውን የሚያጠቁት በአካባቢው በጦርነት ግጭትና ሽብር ከሚተራመሱት ሀገራት ለመቀየጥ ነው ባይ ናቸው። ፑቲን እንዳሉት አሸባሪዎች የሚፈለፈሉበት ችግር ሶሪያም፣ መካከለኛው ምሥራቅም በመላው ዓለምም አሁንም ካለ ከ1994 ጀምሮ ሀያላን መንግስታት በጣሙን ዩናይትድ ስቴትስ የምትመራው ዓለም አቀፍ ጸረ ሽብር ዘመቻ የሽብርን ዑደት ለማስቀረት ያመጣው ውጤት የለም ማለት ነው። አልሲሲ እንዳሉት የአሸባሪዎች ዓላማ ግብፅን እንደ ጎረቤቷ ሊቢያ፣ እንደ ቀድሞ ተጣማሪዋ ሶሪያ ወይም እንደ ኢራቅ ለማድረግ ከሆነ ቀዛፊን ከሊቢያ አሰድን ከሶሪያ ሳዳምን ከኢራቅ ያስወገዱና ለማስወገድ የሚዋጉት ኃይላት አላማ ምንነት በእርግጥ ያጠያይቃል ማለት ነው ግብጽ በአጠቃላይ ሲና በተለይ በአሸባሪዎች ስትጠቃም ያሁኑ ከፍተኛው እንጂ የመጀመሪያው አይደለም በተለይ ጀነራል አልሲሲ በህዝብ የተመረጡትን ፕሬዚደንት መሐመድ ሙርሲን በኃይል ከስልጣን አስወግደው የመሪነቱን ስልጣን ከተቆጣጠሩ ወዲህ ጥቃቱ በጣም ተደጋግሟል። መንግስት ጥቃት በደረሰ ጊዜ ሁሉም አጥቂዎቹን ለማጥፋት ያልዛተም፣ ያልፎከረበት የኃይል እርምጃ ያልወሰደበት ጊዜም የለም። አሸባሪና ሽብር ግን ቀጠሉ፣ ምናልባትም ጨመሩ እንጂ አልቀነሱም። ግብጽ ይሁን ሌላ ስፍራም ለአሸባሪዎች መፈልፈል ዋና ከሚባሉ ምክንያቶች አንዱ ጭቆና ነው። የበርሊኑ ፍሪ ዩኒቨርሲቲ አጥኚ አህመድ በዳዊ እንደሚሉት ደግሞ ጭቆና ካለ ኃይል የተቀየጠበት አመፅና ሽብር የማይቀር ነው በፖለቲካው ረገድ ጭቆና ሁሉንም ይነካል። ግብፅ ውስጥ እንደምናየው እስር ቤት ውስጥ የሚማቀቁት ጽንፈኞች ብቻ አይደሉም። ወጣቶች ናቸው። የተሻለ ኑሮ የሚፈልጉ ወጣቶች ናቸው። እንደዚህ አይነት አገዛዝ እስካለ ድረስ ኃይል የተመላበት አጸፋ መኖሩ አይቀርም። ብዙ ጊዜ እንዲህ አይነት የኃይል አጸፋ የሚወስዱት ጽንፈኞች ናቸው ምክንያቱም በአሁኑ ጊዜ እንዲህ አይነቱን ቅሬታና ብሶትን ለመበቀል ጥቃት ማድረስ የሚችለው ብቸኛው ወገን ጽንፈኝነት ነውና። የሰው ልጅ ማዕድን ከመሬት ማውጣት የጀመረው እዚያች ምድር ነው። ሶስቱን ትላልቅ ሃይማኖቶች መጀመሪያ ካስተናገዱ ጥንታዊ አካባቢዎች አንዷ ናት። አፍሪካን ከእስያ ጋር የምታገናኝ ብቸኛዋ ምድርም እሷ ናት። ፈርዖኖች የተርኮይስ ምድር ያሏትም ለዚህ ነው። ሂብሩ ተናጋሪዎች ሴኔህ፣ ፋርሶች አብር ናህራ፣ የወንዝ ዝማዶ ምድር ማለት ነው። የዘመኑ እንግሊዝኛ ተናጋሪ ደግሞ ሳይናም፣ እኛም ሲና እንላታለን። አንዱም አልጠቀማትም። ህዝቧም የድሆች ድሃ ነው። የአሸባሪዎች ኢላማ፣ የመንግሥት ጦር ጥቃት ሰለባ። ነጋሽ መሐምድ ነኝ። ቸር አሰማን።